ናይጄሪያ ከቦኮ ሐራም ነውጠኞች ጋር በምታካሄደው ውጊያ የሚረዱ 24 ተቀባሪ ፈንጂዎችን የሚቋቋሙ ብረት ለበስ ተሽከርካሪዎችን ዩናይትድ ስቴትስ ሰጠች። 11 ሚሊዮን ዶላር የሚገመቱትን ተሽከርካሪዎች ዛሬ ሌጎስ የሚገኙት የናይጄሪያ ወታደራዊ ባለሥልጣናት መረከባቸውን እዚያው ካለው የአሜሪካ ቆንስላ ጽሕፈት ቤት የወጣ መግለጫ ያስረዳል። ስጦታው ቦኮ ሐራም የሚያካሄደውን ትርጉም የለሽ ሽብር እንዲከላከሉና የአካባቢውን ጸጥታ ጥበቃ እንዲያጠናክሩ ዩናይትድ ስቴትስ ናይጄሪያና ጎረቤቶቿን ለመርዳት ያላትን ቁርጠኝነት ያረጋግጣል ሲል ቆንስላው ጨምሮ አስረድተዋል። ዩናይትድ ስቴትስ ባለፈው ጥቅምት ሦስት መቶ ወታደሮችን ወደ ሰሜን ካምሩን የላከች ሲሆን ባለፈው ወር ደግሞ ተዋጊ ተሽከርካሪዎችን ኃይል አመንጭ ጄኔሬተሮችንና ሌሎች በጦርነቱ የሚያግዙ መሳሪያዎችን ለግሳለች። አንድ በዓለም ዙሪያ የሚካሄደውን የሽብር ተግባር የሚከታተል ቡድን ባቀረበው ጥናት መሰረት ቦኮ ሃራም በአውሮፓውያኑ የዘመን አቆጣጠር 2014 ዓ ም ብቻ 6500 ሰዎችን በመግደል በዓለም ግዙፉ አሸባሪ ቡድን ሆኗል።